ከህዳሴ ግድብ ጋር በተያያዘ አዲስ አበባ የገቡት የግብጽ የውጭ ጉዳይ ሚኒስትር ሳምሃ ሹክሪ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖም ጋር ተገናኝተዋል። የሁለቱ አገሮች መሪዎች ከወራት በፊት ኢኳቶሪያል ጊኒ ዋና ከተማ ማላቦ ላይ ያደረጉት ውይይት ለተሻለ ግንኙነት አዲስ ምዕራፍ የከፈተ መሆኑን የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ ተናግረዋል። በመግለጫው ላይ የተገኘው እስክንድር ፍሬው ዝርዝሩን ይዟል። ከታላቁ የህዳሴ ግድብ ግንባታ ጋር በተያያዘ በግብጽና በኢትዮጵያ መካከል ተፈጥሮ የቆየው ልዩነት አሁን እየጠበበ ይመስላል። ቢያንስ በከፍተኛ ባለስልጣናት ደረጃ ውይይቶች እየተካሄዱ ይገኛሉ። ዛሬ አዲስ አበባ የገቡት የግብጽ የውጭ ጉዳይ ሚኒስትር ሳምሃ ሽኩሪም ግንኙነታቸው አዲስ መስመር እየያዘ መሆኑን የተናገሩት በቅርቡ የሚካሄደው የሚኒስትሮች የጋራ ስብሰባ በሁለቱ ሀገሮቻችን መካከል ለአዳዲስ የትብብር መስኮች መንገድ እንደሚከፍት እንጠብቃለን። የሚያስተሳስረንን ጥልቅና ታሪካዊ ግንኙነት እንደሚያጠናክርም እናስባለን። ይህንን የምናደርገው ፕሬዚደንት ሲሲና የኢትዮጵያው ጠቅላይ ሚኒስትር ማላቡ ላይ ባደረጉት ውይይት መንፈስ መነሻነት ነው። ያ ውይይት በጋራ መግባባትና መከባበር ላይ ለተመሠረተ ግንኙነት አዲስ ምዕራፍ የከፈተ ነው። በከፍተኛ ባለስልጣናት ደረጃ የሚካሄዱ ውይይቶችን እንዴት ማስቀጠል እንደሚቻል ከኢትዮጵያዊ አቻቸው ዶክተር ቴዎድሮስ አድሃኖም ጋር መነጋገራቸውንም ሚስተር ሽኩሪ አስረድተዋል። የሁለቱ ሀገራት መሪዎችና ሌሎች ከፍተኛ ባለስልጣናት የሚገናኙባቸውን በርካታ እድሎች እንጠብቃለን ያሉት ሁለቱ የውጭ ጉዳይ ሚኒስትሮች በመግለጫቸው በቅርቡ ካርቱም ላይ የተካሄደው የሶስትዮሽ ስብሰባ የተሳካ እንደነበርም አመልክተዋል። የኢትዮጵያ የግብጽና የሱዳን ተወካዮች የተገኙበት ይሄው የቴክኒክ ኮሚቴ ስብሰባ ጠቅላይ ሚኒስ ስትር ኃይለማርያም እና ፕሬዚዳንት ሲሲ በማላቡ ከተገናኙ በኋላ የተፈጠረውን የመተማመን መንፈስ ያሳየ ነው ብለዋል። የግብጹ የውጭ ጉዳይ ሚኒስትር፣ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምም የካርቱሙ የሶስትዮሽ ውይይት ጠቃሚ እንደነበር አብራርተዋል። የሦስትዮሹ ውይይት የተሳካ ነበር። በሚቀጥሉት ስድስት ወራት ውስጥ ሁለት ጥናቶች ይካሄዳሉ። ከሦስቱ አገሮች ከኢትዮጵያ፣ ከሱዳንና ከግብፅም በዚሁ ጥናት ላይ የሚሳተፉ ባለሙያዎችን መድበናል። ይህ ዓለም አቀፍ የቴክኒክ ኮሚቴ ሥራውን በቅርቡ ይጀምራል። በተለይም የሥራውን መዳረሻ በመቅረጽና ሁለቱን ጥናቶች የሚያካሄዱ ዓለም አቀፍ አማካሪ ድርጅቶችን በመምረጥ ሌሎች የተስማማንባቸው ጉዳዮች ከዚህ ይቀጥላሉ ወይም ጎን ለጎንም ሊካሄዱ ይችላሉ። እንደምታውቁት ሁለቱ ጥናቶች የውሃ ፍሰትና አጠቃቀም ሥርዓት ማሳያ ወይም ሃይድሮሎጂ ሞዴሊንግ የሚባለውና የድንበር ተሻጋሪ የተፈጥሮ አካባቢ የማኅበራዊና ምጣኔ ሀብት ጫና ጥናቶች ናቸው። የሃይድሮሎጂ ሞዴሊንግ ሲባል በተለይ ግድቡ በምን ያህል ጊዜ በውሃ እንደሚሞላና መሰል ጉዳዮችን የሚመለከተው ክፍል መሆኑን ባለሙያዎች ይናገራሉ። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ በውሃ የሚሞላበት ጊዜ ከስድስት ዓመታት በላይ እንዲሆን እንደምትፈልግ ከሀገሪቱ ባለስልጣናት አገኘው ያለውን በመጥቀስ አልሐራም በድረገጹ አስነብቧል። በሁለቱ የውጭ ጉዳይ ሚኒስትሮች ውይይት እንደዚህ አይነት ዝርዝር ሁኔታዎች ስለመነሳታቸው የተጠቀሰ ነገር የለም። ሁለቱ ሚኒስትሮች አበክረው የተናገሩትም ስለ ሁለቱ ሀገራት ትብብር አስፈላጊነት ነው። ለሁለቱ ሀገራት ከመተባበር ውጭ አማራጭ የለም ብለዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ያለብን መተባበር ብቻ ነው። ለጋራ ግንኙነታችንም ለጋራ ጥቅማችንም አብረን መስራት ነው ያለብን። ሌላ አማራጭ የለንም። እንደምታስታውሱት አብረን እንስጠም ወይም አብረን እንዋኝ የሚል አባባል አለ። ስለዚህ ይህ አጋጣሚ አብረን ለመዋኘት በጣም የተመቸ ይመስለኛል። ምክንያቱም ሌላ አማራጭ የለንም። አብረን በመስራት የምናተርፈው በጣም ብዙ ነው። የግብፁ የውጭ ጉዳይ ሚኒስትር ሳምሃ ሺኩሪ ከዶክተር ቴዎድሮስ አድሃኖም በመቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋርም ተወያይተዋል። ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ